ጋቢና ቬ፣ ሰላም ጤና ስጥልኝ፣ እንደምናምቻችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ሰኞ ነሐሴ 24 2013 ዓ ም መሰናዷችንን ጀምረናል። ኤደን ገረመው ከምሽቱ ተረኛ አስተናጋጅ፣ ንጉሱ ታምሬ አዘጋጅ፣ ንጉሱ ታምሬ ጋር በመሆን እያስተናገድኳችሁ እዘልቃለሁ። ለምሽቱ ከያዝናቸው ዘገባዎች ጥቂቶቹን እናስተዋውቃችሁ። በአዲስ አበባ ባለፈው አርብ የተጀመረው ሀገር አቀፍ የዘመናዊ ቲያትር መቶኛ ዓመት ፌስቲቫል እንደቀጠለ ነው። በመርሃ ግብሮቹ ላይ ከቀረቡት ትያትሮች መካከል ከአንዱ ላይ የተወሰደ ነው። በምሽቱ ዘገባ ይኖረናል። በሌላ በኩል የአማኔል ሆስፒታል ታሪኮች የሚል መጽሐፍ በቅርቡ ለገበያ ቀርቧል። ሚባል ደሞ ምን አይነት መገደጫዎች አሉ? ብዙ ሰው ይመስለው መንገድ ላይ ቆሞ ልብሱን ጨርቁ ጥሎ የሚባለው ማለት ነው። ከዛ ጨርቅ መጣል ብቻ ሳይሆን ጭራሽ መኪና ሲመጣም ሳይሸሽ ከቆመ ነው እንደ አእምሮው መሚወስ የሰማችሁት በአማኑኤል የአእምሮ ሆስፒታል ውስጥ የአእምሮ ሕክምና ስፔሻሊስት ውስጥ የሆኑትን ዶክተር ዮናስ ላቀውን ነው። የመጽሐፉም ደራሲ ናቸው። ከአማኑኤል ሆስፒታልና ከአእምሮ ሕክምና ጋር ተያይዘው ስላሉ አስገራሚና አሉታዊ አመለካከቶች በምሽቱ ያጋሩናል። ሌሎች ዘገባዎችም አሉን። አብራችሁን ስለምታመሹ እያመሰገንን አሁን ካጫጭር ዜናዎች ጋር ከስመኝሽ የቆየ ጋር ተቆዩ ዘንድ እጋብዛለሁ። kami segenallah eden ደቡብ ሱዳን ውስጥ መንግስትን ለመቃወም ዛሬ በተጠራው ሰልፍ ላይ ሰዎች እንዳይገኙ የሀገሪቱ ፖሊስ አስጠንቅቋል። በዋና ከተማዋ ጁባ መንገዶች ላይም ፖሊሶች አሰማርቷል። ያሳለፍነው ሐምሌ ወር ላይ በሀገሪቱ ለውጥ እንዲመጣ የሚጠይቅ ዘመቻ ሲመራ የቆየው እራሱን ቅንጅት ለህዝባዊ እርምጃ ብሎ የሚጠራው ቡድን ተቃውሞውን የጠራው በፕሬዝዳንት ሳልቫ ኪር የሚመራው ብሔራዊ አንድነት ፓርቲ ዜጎች ለገጠሟቸው በርካታ ችግሮች ተገቢውን ምላሽ አልሰጠም በማለት ነው። ቡድኑ ስለተጠራው ተቃውሞ ለፖሊስ በደብዳቤ ማሳወቁን ቢገልጽም የፖሊስ አገልግሎት ቃል አቀባይ ሜጀር ጀነራል ዳንኤል ጃስቲን ተቃውሞ በህዝብ ዘንዳ ለመረጋጋት ስለሚፈጥር ባለስልጣናቱ በቸልታ የሚያልፉት አይሆንም ሲሉ መከልከሉን አስታውቀዋል። በናይጄሪያ ታጣቂዎች በግንቦት ወር ላይ ኒጀር በተሰኘች ከተማ የሚገኝ እስላማዊ ትምህርት ቤት ውስጥ ካገቷቸው ተማሪዎች ውስጥ ጥቂቶቹን ለቀዋቸዋል። የትምህርት ቤቱ ርዕሰ መምህር አልሐሰን አቡበከር እንደተናገሩት ታጣቂዎቹ ተማሪዎቹን የለቀቋቸው ሐሙስ ለት በቅርብ በምትገኘው ካዱና የምትሰኝ ከተማ ላይ ነው። ተማሪዎቹ ወደ ቤተሰቦቻቸው ከመመለሳቸው በፊት ከናይጄሪያ ባለስልጣናት ጋር የሚገናኙ ሲሆን ቤተሰቦቻቸው ልጆቹን እንዲፈቱ ሁለት ጊዜ የማስለቀቅ ማስጠንቀቂያ ገንዘብ ከፍለዋል። ታጣቂዎቹ በግንቦት መጨረሻ ላይ ትምህርት ቤቱን ከበው 136 ተማሪዎችን መጥለፋቸው ይታወሳል። ከነዚህ ውስጥ ስድስቱ ምርኮ ላይ እንዳሉ ሕይወታቸው ሲያልፍ፣ አስራ አምስቱ ጠፍተው አምልጠዋል። ሀሪኬን ኢዳ የሚል ስያሜ የተሰጠው የውቅያኖስ ወጀብ ወደ አራተኛ ደረጃ ማደጉ የተነገረ ሲሆን ትላንት በደቡባዊ ዩናይትድ ስቴትስ የምትገኘው የሉዚያና ግዛት ላይ ጉዳት አድርሷል የውሃ ማዕበሉ በሰዓት 215 ኪሎ ሜትር በሚጓዝ ነፋስ እየታገዘ በመገስገስ ላይ እንደሚገኝም ተገልጿል ሀሪኬን ኢዳ ከተሰኘው በአንድ ደረጃ ዝቅ ብሎ የነበረው እና ባለሶስት ደረጃው ሀሪኬን ካትሪና 16ኛ ዓመቱን የያዘ ሲሆን በኒው ኦርሊያንስ ባጥለቀ ለቀው ጎርፍ 1800 ሰዎችን መግደሉ ይታወሳል። ምንም እንኳን እንደ አውሮፓውያን አቆጣጠር ከ2005 በኋላ አደጋዎችን የመቀነስ ዝግጁነትና ስርዓት የተሻሻለ ቢሆንም የሉዚያናው ገዢ ጆን ቤል ኤድዋርድ ይህ ስርዓት በዚህ ማዕበል የሚፈተንበት ጊዜ ይሆናል በማለት በግዛቲቱ የአስቸኳይ ጊዜ አውጀዋል። ዩናይትድ ስቴትስ ትላንት በአፍጋኒስታን ካቡል የአየር ማረፊያ አካባቢ ጥቃት ሊያደርስ ይችላል ተብሎ በተጠረጠረ መኪና ላይ ጥቃት አድርሳለች። የማዕከላዊ እዝ ቃል አቀባይ ካፒቴን ቢል ሀርባን እንደተናገሩት ዩናይትድ ስቴትስ የራስ መከላከያ ጥቃቱን የፈጸመችው አይሲስ ኬ የተሰኘው ቡድን በአውሮፕላን ማረፊያው ላይ ግልጽ የሆነ ጥቃት ሊያደርስ መሆኑ ስለተደረሰበት ነው ብለዋል። አይሲስ ኬ የተሰኘው ቡድን ባለፈው ሐሙስ 170 አፍጋኖችንና 13 የዩናይትድ ስቴትስ ወታደሮችን ለገደለው በአጥፍቶ ጠፊ የደረሰ የቦምብ አደጋ ኃላፊነቱን መውሰዱ ይታወሳል። ለጥቃቱ ምላሽ ለመስጠት አርብ ዕለት ዩናይትድ ስቴትስ ባደረገችው የአየር ጥቃት የአሸባሪው ቡድን ሁለት አባላት መገደላቸውም ግቧል። ፕሬዚዳንት ባይደንና ባለቤታቸው ጂል በቦምብ ጥቃቱ ሕይወታቸውን ያጡትን 13 አሜሪካውያንን አስክሬን ለማክበርና ከቤተሰቦቻቸውም ጋር ለመገናኘት ዴላዌር በሚገኘው የአየር ኃይል ጦር ሰፈር ትላንት ተገኝተው ነበር። ይህ በእንዲህ እንዳለ ሁሉም የታሊባን አመራር የተካተቱበት አዲስ የካቢኔ አባላት መቋቋሙን አንድ የታሊባን መሪ ለአሜሪካ ድምጽ ራዲዮ አረጋግጠዋል። የመንግስት መስረታውን ውይይት የታሊባን ዋና ኮማንደር ሂባቱላ ሀኩንድ ዛዳ ታሊባን በተመሰረተበት ካንዳር ከተማ ውስጥ እየመሩ ሲሆን፣ ሀካኒ የተሰኘው ቡድን መሪ ሲራዳዲን ሀቃኒ እና የታሊባን መስራች ልጅና ወታደራዊ አዛዥ ሙላህ ኦማር አብረዋቸው ተገኝተዋል። ካቢኔቱ ከ26 በላይ አባላት ያሉት ሲሆን ሲሆን ከታሊባን አመራሮች ውጭ ሌሎችን በአባልነት ሊያካትት ይችላል ተብሏል። ታሊባን የሚመሰርተው መንግስት አካታች እንደሚሆን የተናገረ ቢሆንም ስልጣን የመጋራቱን ጉዳይ መንግስት ቅድሚያ የሚሰጠው እንዳልሆነ ግን ቃል አቀባዩ ተናግረዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች እያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ለዜናዎቹ ስመኝሽ የቆየን አመሰግናለሁ። ለዕለቱ አበይ ወዳደረግነው ርዕስ እንሻገር። በአዲስ አበባ ባለፈው አርብ የተጀመረው ሀገር አቀፍ የዘመናዊ ቲያትር ፌስቲቫል እንደቀጠለ ነው። እስካሁን በፌስቲቫሉ ላይ የተለያዩ ዘጎች ያላቸው በርካታና ቆየት ያሉ እንዲሁም አዳዲስ ቲያትሮች ለእይታ ቀርበዋል። የኢትዮጵያ ዘመናዊ ቲያትርን መቶኛ ዓመትን በማስመልከት የሚካሄደው ፌስቲቫሉ ነገ በሚታዩት ቲያትሮችና ሌሎች የመዝጊያ ስነስርዓቶች ፍጻሜውን ያገኛል። ኬኔዲ አባተ የተለያዩ አካላትን አናግሮ ስለ ፌስቲቫሉ ተከታዩን ዘገባ አድርሶናል። የኢትዮጵያ ዘመናዊ ቲያትር የተጀመረበትን አንድ መቶኛ 0 ቶኛ ዓመት በማስመልከት ካለፈው አርብ ነሐሴ 21 ጀምሮ እየተካሄደ ባለው ሀገር አቀፍ ፌስቲቫል በርካታ ነባርና አዳዲስ ቲያትሮች ለእይታ ቀርበዋል። አርብ ከሰዓት በፖሊስ ማርሽ ባንድ የሙዚቃ ዝግጅት ደመቅ ብሎ በብሔራዊ ቲያትር በተጀመረው በዚህ ፌስቲቫል ላይ በራሱ በፌዴራል ፖሊስ የቲያትር ክፍል በዕለቱ ከቀረበው ሊነጋ ነው የተሰኘ ቲያትር ጀምሮ ቆየት ያሉትን ባቢሎን በሳሎን እያዩ ፈንገስ፣ ሀሆ ወይም ፐፑ አልማዝ ቀለበትና ጥቁር እንግዳን ጨምሮ አባ ጂፋር ለመፎ የተሰኘው የኦሮምኛ ቲያትር እንዲሁም ከአዳዲሶቹ ሞአዊትና ጥያቄን የመሳሰሉ የተለያዩ ዘውጎች ያሏቸው ቲያትሮች በሰባት ቲያትር ቤቶችና ሲኒማዎች ታይተዋል። በዚህ ፌስቲቫል በትወናው ዓለም ረዥም ልምድ ካላቸው አንጋፋ የትያትር ጠቢባን በተጨማሪ በተቀዛቀዘው የኢትዮጵያ የቲያትር ኢንዱስትሪ ላይ ነፍስ ይዘራሉ ተብለው ተስፋ የሚጣልባቸው በርካታ ጀማሪ ተዋንያንና የቲያትር አዘጋጆችም ተስተውለዋል። የተዘነ ጉ ችግር ፈቺ ኢትዮጵያዊ ሴቶች ላይ ትኩረት በማድረግ የተዘጋጀው ጥያቄ የተሰኘ ሙዚቃዊ ቲያትር በጀማሪ ወጣት የቲያትር ባለሙያዎች ለመድረክ ከበቁ ተወዳጅ ቲያትሮች አንዱ ነው። የቲያትሩ ረዳት አዘጋጅ ወጣት ተስፋ ለገሰ የፌስቲቫሉ አጋጣሚ ለቀጣይ ስራቸው አዲስ በር እንደከፈተላቸው ይገልጻል። አንደኛ እኛም ጀማሪ ብንሆንም የቲያትር ባለሙያዎች እንደመሆናችን መጠን መቶኛ ዓመቱ ላይ መሳተፋችን ለእኛ ታሪክ ነው፣ አንደሱ ታሪክ ነው። ሁለተኛ ደረጃ ደግሞ እንደዚ አይነት ትላልቅ መድረኮች ላይ ከሰዎች ጋር ማቅረባችን ለእኛ ትልቅ ልምድ ነው። ገና ከሆኑ ብዙ ሰዎችን አግኝተንበታል እና ና ይህ ነገር ደግሞ ብዙ በሮችን ያስከፍትልናል ብለን ደግሞ እናስባለና ትልቅ ሚና ተጫውቷል ብዬ አስባለሁ። ጥያቄ ቲያትር ተዋንያን መካከል የሆኑት የ21 ዓመቷ ወጣት ሰላምና የ19 ዓመቱ አብርሃም መኮንን ፌስቲቫሉ ከሙያ ታላላቆቻቸው ልምድ እንዲቀስሙ እንዳስቻላቸውና ና የነገ ተስፋቸውን እንዳለመለመ ተናግረዋል። በመጀመሪያ ደረጃ እንደዚህ አይነት ስራዎች ከተላለቆቻችን የምንማራቸው ነገሮች አሉ። አሁን ብሔራዊ ቲያትርም የመክፈቻው ቀን ትንሽ ነገሮች አሳይተን ነበረና ጀማሪም እንደመሆናችን መጠን ከነሱ የሆነ ነገር እያየን እራሳችንን እናደረጅበታለን እና አብረንም የማደግ ሀሳብ ስላለን አንድ ላይ ያንን ነገር ስናይ እየበለጠን እድጋት ይኖረናል። ታላላቆቻችን አሁን እየመሩ ያሉ ያሉት ሰዎች የቲያትሩን ነገር አበርትተው አጠንክረው እንዲይዙት፣ በዛውም ልክ ደግሞ ለተመልካቾች እየገቡ እንዲመለከቱ አስተላልፋለሁ መልክቴ። ከዚህ በኋላ ደግሞ እግዚአብሔር ከፈቀደልኝ ትላልቅ ስራዎችን የመስራት አላማ አለኝ። ቲያትራችን እንግዲህ እንዳያችሁት እናንተም ወደ እንሱም እንዳየው አሪፍ አቀባበል አለውና ብሔራዊ ቲያትር ላይም አሳይተን ነበር። ይህንን ፕሮግራም ካዘጋጁ ሰዎች ጥሩ ምላሽ አግኝተናል። ያንን ነገር እኛም ተቀብለን ከእነሱ ጋር ለመስራት ሞክረናል። ከዚህ በኋላም እናስባለን እና ለቲያትር ተዋናዮችና ተመልካቾች ማቅረብ መናገር የምፈልገው ነገር ቲያትር በጣም በባህሪው ፈታኝ ስለሆነ ተስፋ የመቁረጥ ነገር አለ። ያንን ነገር አሸንፉና አብራችሁን ብቀጥሉ ደስ ይለኛል እላለሁ። የቲያትር ተውኔቶችን ለመመልከት በሀገር ፍቅር ቲያትር ከተገኙት ታዳሚያን መካከል የሆኑት ሙሉጌታ በርሁን እና ዮሴፍ አበበ ፌስቲቫሉ የተዳከመውን የኢትዮጵያ ቲያትር ዘርፍ ከማነቃቃት አንጻር ከፍተኛ ሚና እንዳለው ስለመታዘባቸው አስተያየታቸውን አካፍለውኛል። ቲያትር በሀገራችን እጅግ በጣም የመውረድ አዝማሚያ ወይም ደግሞ የተመልካች የማጣት አዝማሚያ እየታየበት ነው። አሁን ግን ይህን ፌስቲቫል ምክንያት በማድረግ በነጻ የሚታዩ ቲያትሮች እጅግ በጣም ብዙ ናቸው። ይህን ፌስቲቫል ምክንያት በማድረግ የቲያትር መነቃቃት ይፈጠራል ብዬ ተስፋ አደርጋለሁ። እሱንም የሚያሳዩ ምልክቶች አይቻለሁ። ለምሳሌ በብሔራዊ ቲያትር ያየሁት የተመልካች ቁጥር በጣም ከፍተኛ ነው። በሀገር ፍቅር ቲያትር እየታደሰ ነው ቲያትር ቤቱ። ተመልካቹ መሬት ላይ ቁጭ ብሎ የሚያዩ የነበረው ቁጥር ቀላል አይደለም። ደስ የሚል ተመልካች በ መረጃት ነበረ። ነጻ እንደመሆኑም መጠን ሁለተኛ ከቲያትር የራቀውንም ሰው እንደ መሳቢያ መንገድም ጥሩ እርምጃ ነው ብዬ ነው የማስበው። እኔ ከዚህ በፊት ቲያትር ቤቶች እጀላቅም አይቼም አላቅም፣ ግን እንደዚህ ቲያትር እንደዚህ መሆኑ አዝናኝ መሆኑን ካየሁ በኋላ ከአሁን በኋላ እንደዚህ የመታደም እድሉ ሰፊ ነው ብዬ አስባለሁ። ሁለተኛ ደግሞ ለአምስት ቀን ያህል በመሆኑ በየቲያትር ቤቶቹ እየዞና እነዚያን ፕሮግራሞችን ለመከታተል ወስኜን የወጣሁትና የነበሩት ፕሮግራሞች ደስ የሚሉ ነበሩ። አሪፎች ናቸው፣ አስተማሪዎች ናቸው። አስተያየት ሰጪዎቹ ነገ በቲያትሩ መድረክ መንገስ የሚችሉ ተስፋ የሚጣልባቸው አዳዲስ ተዋንያንን መመልከታቸውንም ነው የሚናገሩት። በዚህ ቲያትር ፌስቲቫል ላይ ሁለት ቦታ ሁለት ቲያትር ቦታዎች ላይ ተገኝቻለሁ። በሀገር ፍቅር ቲያትር እና በብሔራዊ ያየኋቸው ነገሮች በጣም ደስ የሚሉ አዝናኞች ናቸው። በተለይም ደግሞ አዳዲስ ልጆችን አይቼበታለሁ። ከወቅታዊ ሀገራችን ችግር አንጻር ተነስቶ ጥያቄ የሚል ቲያትር ሀገር ፍቅር ያየሁት ቲያትር በጣም አዝናኝ ትምህርት ሰጭ ነው። ልጆቹም አዳዲስ ናቸው። ወደፊት ተስፋ ሰጭ ልጆች እንደሚገኙ በሚቀጥለው መቶ አመት ሊዘከሩ የሚችሉ ልጆች እንደሚገኙ ተስፋ አደርጋለሁ። በኢትዮጵያ የቲያትር ባለሙያዎች ማህበር ስር በተቋቋመው ስለ ቲያትር የተሰኘ የባለሙያዎች ቡድን አስተባባሪነት የቲያትር ተመልካቾችን ቁጥር በማሳደግ ዘርፉን ማነቃቃትን አላማው አድርጎ የሚካሄደው ፌስቲቫሉ ግቡን እየመታ ስለመሆኑ ከአዘጋጆቹ መካከል የሆነው የአገር ፍቅር ቲያትር ስራ አስኪያጅ አብዱል ከሪም ጀማል ለቪኦኤ ተናግሯል። መነሻችን ላይም ይህን ፌስቲቫል ለማዘጋጀት እቅድ ሲኖረን እንዳሰብ ነው ሁሉ ብዙ ተመልካች ጋር ደርሷል። ብዙ ተመልካች፣ ብዙ የቲያትር ባለሙያ ስለ ቲያትር እየተነጋገረ ነው። ብዙ ሚዲያዎች ቲያትርን ርዕሰ ጉዳይ አድርገው እያወሩ ነው። ትልቁ ታርጌታችንም ይሄ ነው። ተዳክሞ፣ ተረስቶ፣ ተቀዛቅዞ የነበረውን ቲያትር በእንደዚህ አይነት ሙቭመንት ማነቃቃት ቲያትር ምን ያህል ያህል ጥቅም እንዳለው ምን ያህል ፓወር እንዳለው ምን ያህል ለማህበረሰቡ ጠቃሚ፣ ለሀገር ጠቃሚ እንደሆነ ማሳያ እንዲሆን የሚመለከታቸው አካላት ባለድርሻ የምንላቸው ሁሉ የቲያትርን ጥቅም ተገንዝበው ከዚህ በኋላ በቲያትር ሀገርን የሚጠቅሙበት ሁኔታ ለማመቻቸት ነው። በዚህ ሁለት ቀን ውስጥ ትልቅ ትልቅ ነገር ያየ ነው ማለት እችላለሁ። ፌስቲቫሉ ከመድረክ ለረጅም ጊዜ ጠፍተው የነበሩ እንደነኩራባቸው ደነቀና እኔ ወደ ቻሳ ያሉ አንጋፋ ተዋንያን ዳግም ከቲያትር አፍቃሪያን ጋር እንዲገናኙ ያስቻለ መሆኑንም የገለጸው አብዱልከሪም አዳዲስ ተዋንያን ከአንጋፋዎቹ ልምድ እንዲቀስሙ እድል ስለመፍጠሩ አጫውቶኛል። ይህን በማጠናከር የቲያትር ትንሣኤን ማብሰር የማህበራቸው አላማ እንደሆነም። እንዲሁ የኢትዮጵያ ዘመናዊ ቲያትርን አንድ መቶኛ ዓመት በማስመልከት የሚካሄደው ፌስቲቫሉ ነገ በሚታዩ አንቲንገን ባልቻ ባነፍሶ እና አሉ የተሰኙ ቲያትሮች እንዲሁም በሌሎች የመዝጊያ ስነ ስርዓቶች ፍጻሜውን ያገኛል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ዘገባው እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። በኢትዮጵያ ዘመናዊ የአእምሮ ህክምና ማዕከል የሆነው አማኑኤል የአእምሮ ህክምና ሆስፒታል ከግማሽ ምዕት ዓመት በላይ በሀገሪቱ አገልግሎት እየሰጠ ይገኛል። ይሁንና ከአእምሮ ህክምና ጋር አሉታዊ አመለካከት አለ። ይህን ተከትሎ የአማኑኤል ሆስፒታል ታሪኮች የተሰኘ መጽሐፍ በቅርቡ በዶክተር ዮናስ ላቀው አማካኝነት ታትሟል። ከዶክተር ዮናስ ላቀው ጋር ያደረግኩት ቆይታ አሁን ይጀምራል። ዶክተር ዮናስ ስለ አእምሮ ጤና ግንዛቤ ከሚያስረዱ

ብዙ ጊዜ ተደጋጋሚ ብዙ ጊዜ ደግሞ የተሳሳቱ ነው፣ ሰዎች የሚያስቧቸው ነገሮች። ለምሳሌ አማኑኤል ሆስፒታል ሲባል ሰዎች የሚመጣላቸው በቃ የመጨረሻው ነገር እንደሆነ፣ ከዛ በኋላ ብዙም ሕክምናውም ያን ያለው እንደማያመጣ፣ ታካሚዎቹ ራሳቸውን በቃ የሳቱ ሰዎች እንደሚገቡ ዛምን ሰራ ሰዎችን ራሳችን ዛም ሰርሶች ራሳቸ ያማቸው ምን እንዲ ምን ይባል። ስለዚህ በእውነትም ምንድን ነው የሚካሄደው የሚለውም ብዙ ሰው አያውቅም አማኑኤል ስለዚህ እነዚህ አቶ ታሪኮች የተለያዩ የህይወት መንገድ ላይ ያሉ ሰዎች እንዴት አማኔል እንዳይመጡ ከዛ በኋላ እዛ የምንሰራ ሰዎች ምንድን ነው የምንሰራው የሚለውን የአእምሮ ህመም ሲባል ደግሞ ምን አይነት መገደጫዎች አሉት። ብዙ ሰው ይመስለው መንገድ ላይ ቆሞ ልብሱን ጨርቁን ጥሎ የሚባለው ማለት ነው። ከዛ ጨርቅ መጣል ብቻ ሳይሆን ጭራሽ መኪና ሲመጣም ታይሸሽ ከቆመ ነው እንደ አእምሮ ህመም ይወስድ። ይሄ እንግዲህ ከበጣም ከሶስት መቶ አይነት በላይ አእምሮ ህመሞች ያሉት ከዛው ምናልባት አንድ ከመቶ ወይም ከዛ ያነሰ ቁጥር የሚይዝ ነው። ሌላው ዝልጥ ብለው ስራ ቦታ የሚሄዱ ሰዎች፣ ዳር ያላቸው ሰዎች፣ ምናልባትም እየሳቁ ከሰዎች ጋር የሚያሳልፉ ሰዎች ሊሆኑ ይችላሉ፣ የአእምሮ ህመም ችግር ውስጥ የሚያልፉ። ስለዚህ የተለያዩ ሰዎች ሊሆኑ እንደሚችሉ ልቦለዳዊ በሆኑ ገጸ ባህርያት የሚያሳይ መጽሐፍ ነው። ከመሀል አልፎ አልፎ ደግሞ እውነተኛ ታሪኮችም አሉ። በጣም ብዙ አሉታዊ ሀሳቦች እንዳሉ ጠቅሰዋል። እና እስቲ እንዴት እነዚህ አይነት አሉታዊ ሀሳቦች ሊዳብሩ እንደቻሉ ከምሳሌ ጋር እያይዘኝ ይንገሩ። ለአእምሮ ህመም ብዙ ግንዛቤ ሀገራችንም ሆነ በዓለም አቀፍ ደረጃ መጀመሪያ በቁጥር አነስተኛ ስትሆን ሰዎች ያላቸው መረዳትም የተለያየ የትኛውን ቦታ ላይ በቁጥር አነስ ስቲ ይሄ

ቅድም ከአምሳው ጋር በተወሰነ መልኩ እያያዛት ከክፉ መንፈስ መያዳ አድርገው ወደ ያስቡታት፣ ከእርግማን ጋር ያስቡታት፣ ወዘተ። እነዚህ ሰዎች ጠጋ ብለው እንዳይረዳቸው ያደርጋል። አንዳንድ ደግሞ አሁን በአማኑኤል ሆስፒታል ላይ የሚቀለዱ ቀልዶች አሉ፣ ወሩ ሳሳቱ ወሬዎች አሉ። ብዙ ሰው ለምሳሌ ስለ አማኑኤል ሆስፒታል ታሞ ዳነ ሰው አቅም ብዙ ቀልዶች ያውቃል አካሜ ሊሆን በጠይቀው እንደዚህ እንደዚ ነው ወዘት ይባል። እነዚህ ነገሮች እንግዲህ በማህበረሰቡ ከፍተኛ የሆነ ማግለል እና መድሎ እንዲደርስ አድርጓል። በዚህ ምክንያት ሰውቱን ወደ ህክምና ይ በጣም ቀላሉ የሚታከሙ ህመሞች ሰዎች እንዳሄዱ አድርጓቸዋል። ሁለተኛውና በጣም መሰረታዊ ነገር ደግሞ የአእምሮ ህክምና አገልግሎት በሀገራችን ያለው ጥራት ያለው አይደለም፣ ተደራሽ አይደለም። ይህም ሁለተኛው ነገር ነው። ስለዚህ ግንዛቤው ሲሰፋ ሰዎችም ደግሞ የአእምሮ ህክምና ለ ህክምና ማግኘት መብት ነው ብሎ ሲጠይቁ ህክምናው ጥራት ያለው ይሆናል፣ ተደራሽም ይሆናል ማለት ነው። ብዙ ጊዜ አማኑኤል ሆስፒታል የሚገባ ሰው በጣም እንደባሰበት እንዲሁም ደግሞ ተመልሶ እንደማይወጣ ቅድም እርስዎ እንዳሉት ጨርቁን ጣለ እንደሚባል ተደርጎ ነው የሚወሰደው እና ይህ አመለካከት እንዴት ነው ሊመጣ የቻለው ከምን የመነጨ ነው ይላሉ? አንደኛው ነገር እንግዲህ አብዛኛው ሰው ዝምተኛ ዝምተኛው ብዙሀን አለ ቅር የተሰኘ ጥቂቶች አሉ። የአእምሮ ሕክምና ውጤቱ ከሌሎች ሕክምና ጋር ተነጻጻሪ ነው። ለምሳሌ የቀዶ ጥገና ሕክምና ብትወስጂ በጣም ብዙ ቀዶ ጥገናዎች የተሳኩ ናቸው። አንዳንድ ቀዶ ጥገናዎች ደግሞ ከባድ ሊሆኑ ይችላሉ እና ውጤቱም እንደሚጠበቀው ሊሆን ይችላል። አንዳንድ ጊዜ በሕክምናው ሂደቱ የሚያጋጥሙ ጥሩ ያሉ ነገሮችን ሊከሰቱ ይችላል እና የህክምናውን አገልግሎት አግኝተው ለውጥ ያገኙ ሰዎች ማህበረሰቡ ማግለል ስለሚያደርስባቸው እኔ እኮ የአማኑኤል ሆስፒታል ታክሜ ትምህርት እንጨረስኩኝ ረታኝ ብለው አያወሩም። ዝም ነው የሚሉት። ስለዚህ አጠገብሽ ያለው ሰው ታክሞ ህክምና በጣም ረድቶ ትምህርቱን እንዲጨርስ አድርጎ ሊሆን ይችላል። ወይም ሌላ ሰው ስራ ላይ በፊት እኮ ስራ አቋርጬ የነበረበት ምክንያት አሁን አማኑኤል ታክሜ ደህና ሆኜ በጣም ነው ቢዝነስ ተስፋፋ ብሎ አይነገር ይሄ የሚሆነው ለምንድን ነው ለምንድን ነው ሰዎች የማይናገሩት ዳንኩ አማኑኤል ገብቼ የማይሉት ታርጋ ይለጠፍብሻል አማኑኤል ሆስፒታል ገብቼ ነው የወጣሁት ስትይ ሰዎች መጀመሪያ እንደው ከንፈራቸውን ይነጡልሻል ከዛ በኋላ ግን የተፈርሰውም ለምሳሌ ቢጫ ሹራ ባርገሽ ብት ወይ ወይሱ ብሮ አማኑኤል ነው ይልሻል ምንም አይገናኙ ነገሮች ማለት ስራ ቦታ ስትይ የአማኑኤል የህክምና ከሰት ስ መጀመሪያ ካንሰሩ ይመጥልሻል ባልደረባሽ ወይም ማለት ነው። በሚቀጥለው ሳምንት የሆነ አዲስ ሀሳብ ወይም ስብሰባ ላይ የተለየ ሀሳብ ሰነዝሪ ስኮጥሮ አማኑኤል ታርጋ ወዲያም ሰዎች ከትግባር ስላየ ወጥቶ ለመናገር ከታቸው ጋር አጋር ማያገኙ ሰዎች አሉ። አንዳንድ ቦታዎች ላይ አማኑኤል ይታከማል፣ ስለዚህ ማግባት አትችሉም ተብለው መገለል የደረሰባቸው ሰዎች አሉ።

ሰላምታ ጤናዊ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ወደ ተከታዩ ዘገባ እንሻገር። የኢትዮጵያ ዲያስፖራ የተግባር ምክር ቤት ለአዲስ ዓመት መባቻ ያዘጋጀው ሰፊ መርሃ ግብር በጥቂት ቀናት ውስጥ ይጀምራል። ከአዘጋጆቹ አንዱ የሆነውን ማምሻውን ለንደን ላይ በስልክ አግኝቶ ያነጋገራቸው ሰለሞን አባተ ነው፣ ቀጥሎ ይቀርባል። በጣም አመሰግናለሁ። አቶ አለባቸው ደሳለኛ በሻ በለንደን ነዋሪነታቸው ከዛሬ ሀያ ስምንት አመት ጀምሮ የሚገኝ ሲሆን በዚህ በእንግሊዝ ሀገር ውስጥ ስራዬ ፎቶግራፈር ጋዜጠኛ ነኝ። ኑሮዬን የሚያደረግኩት እዚሁ ለንደን ነው። ላለፉት ሀያ ስምንት ዓመታት የኢትዮጵያን ታሪክና ቅርሶችን በመላው ዓለም የተዘረፉትን በመሰብሰብ ላይ ይገኛለሁ ማለት ነው የኢትዮጵያ ዲያስፖራ ሙዚየምን ለመመስረት። አመሰግናለሁ አቶ አለባቸው። አሁን የደወልኩበት ዋናው ምክንያት በቅርቡ የአንድ የኢትዮጵያውያንና ትውልደ ኢትዮጵያ ቡድን ወደ ኢትዮጵያ እንደሚሄድ ዝግጅት እያስተባበራችሁ እንደሆነ ሰምቼ ነበር እና ምንድን ነው ሀሳባችሁ? በጣም ጥሩ። ይሄ ዋናው ትልቁ ሀሳባችን በመላው ዓለም የሚገኙ ኢትዮጵያና የኢትዮጵያ ወዳጆችን አሰባስቦ አዲስ ዓመት ምክንያትን በማድረግ ጉዞ ወደ ቅድስ ሀገራችን ወደ ኢትዮጵያ ለማድረግ ነው እና እንደሚታወቀው የዚህ አንድ ትልቅ የሆነ ፕሮጀክት ነው እየቀረጽ ነው። በዚህ ፕሮጀክት መሰረት አራት የሚሆኑ መሰረታዊ ዓላማዎችን ይዘን ነው ወደ ኢትዮጵያ ልንነቃነቅ እየፈለግን ነው ማለት ነው። ከተፈቀደልኝ ሁሉንም መዘርዘር እችላለሁ። ይቀጥማቱ አለባቸው። እሺ፣ በጣም አመሰግናለሁ። አንደኛ ወደ ሀገራችን ልንገባ ያሰብንባቸው አራቱ ዓላማዎቻችን ሀገራችን ኢትዮጵያ እንግዲህ የቃል ኪዳን የህዳሴ ግድብ የመሰረተችበት አስረኛ አመት ነው። ሁለተኛ ዙር የውሃ ሙሌት የተከናወነበት ክብረ በዓል ነው። በዚህ በቦታው በመገኘት የህዳሴውን ግድብ መጎብኘት፣ የልማት ጀግኖችን ማበረታታት እና ለማመስገን ነው። ሁለተኛው ዓላማችን ግን ጠቅላይ ሚኒስትር አብይ አህመድ በገጽታ ግንባታ ላይ የጀመሩትን በተለይም የሸገር የእንጦጦ እንዲሁም የወዳጅነት ፓርኮችን ይህንን ቅርጾ የሰሩትን አዲስ አበባ የማስዋብ ስራ ጎብኝተን አስፈላጊውን እገዛ ለማድረግ በተጨማሪ ደግሞ ኢትዮጵያ ውስጥ ሊከፈት የታቀደውን የኢትዮጵያን ዲያስፖራ ሙዚየም መርዳትና ለተግባራዊነቱም ደግሞ ዲያስፖራውን ማስተባበር የራሱን አረንጓዴ አሻራ ደግሞ እንዲያስቀምጥ የአንድ ቀን ሙሉ የችግኝ ተከላ መርሃ ግብር ለመፈጸም በሶስተኛ ደረጃ በሀገራችን ላይ ያለውን ዲሞክራሲ ለማዘመን በተደረገው ስድስተኛው ሀገራዊ ምርጫ ላይ አሸናፊው ፓርቲ፣ ተፎካካሪ ፓርቲዎች፣ ከፍተኛ የመንግስት ባለስልጣኖች፣ የሃይማኖት አባቶች፣ ጋዜጠኞች፣ የምርጫ ቦርድ አባላት፣ ምሁራኖች፣ ታዋቂ ኢትዮጵያውያኖች እነዚህ ሁሉ በተገኙበት ኢትዮጵያ ማሸነፏን የምናበስርበትና በተለይም ለቀጣው አምስት አመት ኢትዮጵያን እንዲመራ ለተመረጠው መንግስት ሀገራችንን በአደራ የምናስረክብበት የቃል ኪዳን እራት እናደርጋለን። አራተኛው ለማዳን ዘምታለሁ በሚል መሪ ቃል በመነሳት የተከፈተብንን ጦርነቶች ለመመከት ለሚገሰግሰው ሰራዊታችን ጎን መቆማችንን የሚያረጋግጥ የደም ልገሳ ነው የምናደርገው። የደም ልገሳውን መርሃ ግብር የምናደርገው በደም የተሳሰርን ኢትዮጵያኖች እንደሆነ እንደ መሆናችን መጠን ከምንሰጠው ገንዘብ፣ ከምናደርገው በጎ ነገር አልፈን ደማችንን መስጠት ነው የሚያረካን ብለን ሄደን ለወገናችን ለኢትዮጵያ መከላከያ ያህል ደማችንን ለመስጠት ነው የጉዞአችን ዋና ዋና መርሃ ግብሮች እነዚህን ይመስላሉ አቶ አለባቸው ለመሆኑ እነማን ናችሁ እናንተ እንዴት ነው የተሰባሰባችሁት ይሄ የኢትዮጵያ ዲያስፖራ የተግባር ምክር ቤት የሚባለው በሰሜን አሜሪካ በስቴት ኦፍ ካሊፎርኒያ ህጋዊ የበጎ አድራጎት ፍቃድ የተሰጠው ድርጅት ነው የተሰባሰብንበትም ዋና ዓላማ በተለይም ኢትዮጵያ ከመስከረም ሰላሳ በኋላ መንግስት አይኖራትም ተብሎ የዛሬ አመት በየኤምባሲው ባንዲራችን እየወረደ በሚጣልበት ወቅት ሁላችንም በተለያየ ዓለም ያለን ኢትዮጵያውያን ተሰባስበን እነዚህን ለመቋቋም በሚቻልበት ሁኔታ ተሰባስበን ከመከላከያ ኃይላችን ጎን በመቆም እና ከኢትዮጵያ መንግስት ጎን በመሰለፍ ኢትዮጵያን አትንኩ የሚል ዘመቻ ከፍተን ኢትዮጵያ ትቀጥላለች በሚል ሁኔታ ተሰባስበን እስካሁን ድረስ ያለን የዲያስፖራዊ የተግባር ምክር ቤት አባላቶች ነው። እንግዲህ ቅድም በርከት ያሉ ስራዎችን እናከናውናለን ብለው የዘረዘሩልኝ አቶ አለባቸው፣ መቼ ነው ይህንን የምታደርጉት? ለምን ያህል ጊዜ ሲቆያል መራገብራችሁ? መርሃ ግብራችን የሚጀምረው ከጳጉሜ አንድ ጀምሮ ነው። እንግዲህ እንደምታየው በመላው ዓለም ያለን ኢትዮጵያኖች በመሆናችን በተለያየ ዓለማት አዎ በተለያየ ዓለማት ያለን በመሆናችን እንደየ ሁኔታው ግማሹ ቀድሞ የዓመት ፈቃድ እየጠየቃለ ግማሹም ደግሞ እየጠየቃለ ሌሎችም ደግሞ በዚህ በተለይም አሁን ለምሳሌ አውስትራሊያ የሚገኙ ብዙ ወንድሞቻችን ለመሄድ እንደጓጉ ግን ብዙውን በዚህ በኮቪድ አስራ ዘጠኝ ምክንያት ብዙ ሰዎች ቀርተውብናል። ሆኖም ግን እኛ እስከ አምስት መቶ የምንደርስ ደርስ ኢትዮጵያውያኖች ቁጥራችን እንሄዳለን ብለን አስበናል። በዚህም ተዘጋጅተንበታል። ከፍተኛ የሆነ ሞራልም ከዲያስፖራው ኮሚኒቲ አግኝተናል። ይህን ይመስላል። ሰለሞን አባተና እንግዳውን እናመሰግናለን። አድማጮች አሁን እዚህ ጋ ደግሞ በሙዚቃ ዘና እንበል። ዘቢባ ግርማ Oh so ምሽት ነሐሴ 24 2013 ዓ ም መሰናዷችንን እዚህ ላይ ፈጸምን ስናስተናግዳቸው ያመሸ ነው ኤደን ገረመው በመስተንግዶ ንጉሱ ታምሬ በአዘጋጅነት እንዲሁም ከአቀናባሪያችን ኤልያስ አስማረ ጋር ና ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው አብራችሁን ስለሆናችሁ እያመሰገንን በዚሁ እንሰናበታለን ደህና እምሹ